የቀድሞ የኦሮሚያ ክልል ፕሬዝዳንት እና የአሁኑ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ የስልጣን መልቀቂያ ደብዳቤ ማስገባታቸውን ስማቸው እና ማንነታቸው እንዲጠቀስ ያልፈለጉ አንድ ከፍተኛ የስራ ኃላፊ ለአሜሪካ ድምጽ ተናግረዋል። አቶ አባዱላ አሁን ካለው የአፈ ጉባኤነት ስልጣን በፈቃዳቸው ለመልቀቅ የጠየቁበትን ደብዳቤ ካስገቡ ቀናት መቆጠራቸውን ኃላፊው ጠቁመዋል። ነገር ግን ስልጣናቸው የፌዴራል አካል እንደመሆኑ ደብዳቤውን ካስገቡ በኋላ ድርጅታቸው ኢህአዲግ በይፋ ተሰብስቦ የወሰነው ነገር አለመኖሩን ኃላፊው ገልጸዋል። አቶ አባዱላ ስልጣናቸውን ለመልቀቅ ጥያቄ ባቀረቡበት ደብዳቤ ላይ የምክንያታቸውን ዝርዝር ማቅረባቸውን ኃላፊው ለቪኦኤ ቢጠቁሙም ምን እንደሆኑ ሊገልጹልን ፈቃደኛ አልሆኑም። ይህ በእንዲህ እንዳለ አፈጉባኤ አባዱላ ገመዳ ሰሞኑን በኦሮሚያ እና በሶማሌ ክልሎች መካከል ሲስተዋል በቆየው ግጭት ሳቢያ በብዙዎች ሞትና በጅምላ መፈናቀል ላይ ቅሬታ እንደነበራቸውና ቅሬታቸውን በስብሰባ ላይ ሲያንጸባርቁ እንደቆዩ አንድ ሌላ ቅርበት ያላቸው ኃላፊ ለዚህ ተናግረዋል። መረጃዎቹን ለአሜሪካ ድምጽ የሰጡት የስራ ኃላፊ አክለው አቶ አባዱላ ለመልቀቂያ ጥያቄያቸው እስካሁን ውሳኔ ስላላገኙ ፓርላማው ከነገ በስቲያ ሰኞ ሲከፈት በመክፈቻው ላይ ሊገኙ እንደሚችሉ ተጠቁም ሆናል። አፈ ጉባኤ አባዱላ ገመዳ በዚህ ጉዳይ ላይ ምላሽ እንዲሰጡኝ በእጅ ስልካቸው ተደጋጋሚ ሙከራ አድርጌ ስልካቸው አይመልስም። ለህዝብ ተወካዮች ምክር ቤቱ ምክትል አፈ ጉባኤ ለወይዘሮ ሽታይ ምናለም ተደጋጋሚ ሙከራ አድርጌ ያለው ስልካቸው ዝግ ነው። የፌዴራሉ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮም ምላሽ እንዲሰጡን ተደጋጋሚ ሙከራ አድርጌ ያለው የእሳቸውም ስልክ አይመልስም። ከፓርቲያቸው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዲድ ምላሽ ለማግኘት ያደረኩት ጥረትም አልተሳካም። በሌላ በኩል አንድ በቴክስት ምልልስ ያገኘኋቸው የኦህዲድ ባለስልጣን በእነዚህ ቀናት ብርቱ የሆነ የፓርቲ ስብሰባ ላይ በመሆኔ ላናግርሽ አልችልም ብለው በቴክስት መልሰውልኛል። ከህዝብ ተወካዮች ምክር ቤት ጽፈት ቤትም መረጃ ለማግኘት ሞክረናል፣ አልተሳካም። በመጨረሻ ያገኘናቸው የኢህአዴግ ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ እኛ ጋር የደረሰ ነገር የለም ብለውኛል። አሁን እኔ ቢሮ ነው ያለሁት። እስካሁን እኔ ቢሮ የደረሰው ወረቀት የለም። አሰራሩ ግን እንዴት ነው? መልቀቂያውን ካስገቡ የት ነው የሚያስገቡት? ማለት በእኛ አሰራር በውይይት ተማምኖ ነው እንጂ አንድ ሰው ተነስቶ ሪዛን አደርጋለሁ እንዴ አሰራር የለም። ዜጎች ማለት ኃላፊዎች ሪዛን ለማድረግ መብት ያላቸው ቢሆንም እዚያን ለማድረግ ከኃላፊነታቸው ሞቶ በሆነ ምክንያት የሚተዉ ኃላፊዎች ካሉ በውይይትና በመተማመን ሀሳባቸው መጀመሪያ አቀርበው ውይይት ተደርገው እንጂ በዛ መንገድ የሚሆን አሰራር የለም። በሌላ ቦታ ላይ ያስገቡበት የሚችሉበት ቦታ አለ። እስካሁን ድረስ እኔም እንዳንቺ ነው ወሬ ሰምቶት፣ ሪፖርት የለኝም፣ ደረጃም የለኝም። በውይይት ሲባል እንዴት ነው? በውይይት ማለት አንድ ሰው አንደኛ በኃላፊነት የሚነሳ ከሆነ በአሰራሩ መሰረት ለምን እንደምነሳ ሲመግሮት በራሱ በፓርቲ አሰራሩ ይነሳ። በራሱ ጊዜም ያገለገለ የደከመውም ይሁን ሌላ ኃላፊነት የፈለገም ይሁን በግሉ መወጣት የፈለገ ካለ ትግሉን እንዴት እንደሚተወ አቅርቦ ውይ ተደርጎበት በምክንያቶቹ ላይ መተማመን ተደርሶ ከዛ ፕሮሲጀሩ ተዘረቱ ላይ ያለ ነገር ነው እና በሳቸው በኩል በዚህ መንገድ እስካሁን የተሰራ ነገር የለም። ለፓርላማ ምናልባት ለህዝብ ተወካዮች ምክር ቤት አቅርበው ሊሆን ይችላል አላቅም አይመስለኝም። አት ሊስት አላውቅም፣ ምክንያቱም ፓርላማ እኮ የሚሄደው አንድ ሰው በፓርቲ የትኛው መላፍነት በመርት ፓርቲ ስርዓት በፓርቲው ኖሚኔትድ የሆነ ሰው ነው። ፓርቲው ነው የሚወስነው። ስለዚህ እንደዚያ መስሎ አልተሰማኝም። ያገኘናቸው አንዳንድ መረጃዎች የሚጠቁሙት አስገቡ የሚለውን ነውና እንግዲህ ነገ ደግሞ አዲስ ነገር ካለ ነገ እደውላለሁ። እስከዛ ኛ የምናጠራለን። ስማቸው መግለጽ ያልፈለጉት የሥራ ኃላፊ ጋር በድጋሚ ደውጌ ነበር። አፈ ጉባኤ አቶ አባዱላ ገመዳ የሥራ መልቀቂያ ደብዳቤ ማስገባታቸውን በአጽንኦት አረጋግጠውልኛል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።